ከዓለም አቀፍ አድቬንቲስት ሬዲዮ ዞትር በዚህ ሰዓት እየተዘጋጀ ወደ እናንተ የተወደዳችሁ አድማጮቻችን የምናደርሰው የተስፋ ድምጻችን ነው። እናንተም አድማጮቻችን በዚህ ሰዓት ምርጫችውን የዓለም አቀፍ አድቬንቲስት ሬዲዮን ስላደረጋችው እጅግ በጣም እናመሰግናችኋለን። በሚኖርን ቆይታ ደግሞ መልካም የሆነ መንፈሳዊ በረከት እንደምታገኙ ተስፋ እናደርጋለን። አድማጮቻችን ዛሬ ወደ እናንተ የምናደርሰው ልዩ የሆነ የመጽሐፍ ትረካን ይሆናል። ጌታ ቢፈቅድ ዘወትር በዚህ ሰዓት ለሚመጡት ተከታታይ ሳምንታት ይህንን ተረካ ይዘንላችሁ እንቀርባለን። ለምንድን ነው እየጸለይኩ ሕይወቴ ያልተለወጠው? እውነት ይህን ጥያቄ የምንጠይቅ ስንቶችን ሆን? አዎ የብዙዎቻችን ጥያቄ ነው። የጸሎት ያለህ በሚል ርዕስ ፓስተር መላክ አለማየሁ በየትኛውም የክርስቲያን ቤተ እምነት አጥር ሳይገድበው ተቀባይነት ስላለው የጌታችን የኢየሱስ ክርስቶስ አባታችን ሆይ ጸሎት በስፋት በዳሰሰበትና ከላይ ቀደም ብለን ላነሳነው ጥያቄ መጽሐፍ ቅዱሳዊ ምላሽ የሚሰጠውን መጽሐፍ ትረካ ክፍል አንድን ዛሬ ይዘንላችሁ እንቀርባለን። ትረካውን የሚያቀርብልን ወንድም ይደግ ተሰማ ይሆናል። መልካም የበረከት ጊዜ የጸሎት ያለ ጸሐፊ ፓስተር መልአክ አለማየሁ አሳታሚ የትንቢት ቃል የወንጌል አገልግሎት ተራኪ ወንድ ይደግ ተሰማ የጸሎት ያለ ክፍል አንድ እውነተኛ ጸሎት በልጅነት ወቅት ከተጻፉ ደስ ከሚሉ ታሪኮች እንጀምር። ታሪኩ እንዲህ ነው። ከለታት አንድ ቀን አሊባባ የተባለ አንድ ድሃ ሰው ቃሲም በተባለ ባለጠጋ ወንድሙ ጋር ተደራብቶ ይኖር ነበረ። ታዲያ አንድ ቀን የማገዶ እንጨት ሊያመጣ አህዮቹን ጭኖ ወደ ጫካ ሄዶ ሲመለስ ከአንድ ትልቅ ቋጥኝ አጠገብ እረፍት ለማድረግ ጋደም ብሎ ሳለ የብዙ ፈረሶች ኮቴ ድምፅ ከሩቅ ሰምቶ ይነሣል። ከዚያም ከጥሻው ውስጥ ገብቶ ነገሩን ሲከታተል በቡድን የተደራጁ ዘራፊዎች ወደዚያ ቋጥኝ ሲጠጉ ያያል። ቀጥሎም አለቃቸው ወደ ፊት ወጣ ይልና ሲሳም ተከፈት ብሎ ጮኸ። ለካ ዚያ ቋጥኝ የትልቅ ዋሻ መግቢያ ኖሯል። ከብለል ብሎ ተከፈተ። ሁሉም ከገቡ በኋላ አሁንም ደግሞ ሲሳም ተዘጋ አለ። ቋጥኙም በአስገራሚ ሁኔታ ተዘጋ። ከቆይታ በኋላ ሽፍቶቹ ተመልሰው ሄዱ። ዘራፊዎቹ በጣም ከራቁ በኋላ አሊባባ ወደ ቋጥኙ ጠጋ ብሎ ያችን ምህታታዊ ቋንቋ ደገማት። ድንጋዩም ተንከባለለ። ወደ ውስጥም ሲገባ በጣም ብዙ ወርቅ ተከምሮ አገኘ። አህዮቹ የተጫኑበትን ጭነት አራግፎ የቻሉትን ያህል ወርቅ ከጫናቸው በኋላ ወደ ቤቱ ተመለሰ። ቤቱም ሲገባ ለሚስቱ ሁኔታውን በደንብ አድርጎ አጫወታት። ወርቁን መዝነው መጠኑን ለማወቅ እንዲችሉ ለቃሲም ሚዛን እንዲዋስ ላከለት። ወንድሙ ግን ይጠላውና ይቀናበት ስለነበረ ነበረ ሚስቱን ሚዛኑ ላይ ሰምቀብታ እንድታውሳቸው አዘዛት። እና አሊባባ ወርቃቸውን ሲሰፍሩ አድረው ጠዋት ሚዛኑን ሲመልሱ ያ በስሱ የተቀባው ሰም የወርቅ ቅንጣት አጣብቆ አስቀርቶ ነበረ። ቃሲም ወርቁን ባየ ጊዜ እሳት ለብሶ ወደ አሊባባ በመሄድ ወርቁን ከየት እንዳገኘው እንዲነግረው አለበለዚያ እንደሚያስይዘው እየዛተ አስፈራራው። አሊባባም ሁኔታውን ሁሉ ዘርዝሮ ነገረው። ስስታም ወንድሙ ቃሲም የአገር አህያ ሰብስቦ ወደ ተጠራቀመው ቦታ መራ። እዚያም እንደ ደረሰ በተነገረው መሠረት ሲሳም ተከፈት ሲል የዋሻው በር ተከፈተለት። በዚያው መንገድ መልሶ ዋሻውን ከዘጋ በኋላ ዘራፊዎች ሳይመጡበት ለመውጣት ወደ በሩ ሲጠጋ ያበሩ መክፈቻና መዝጊያ ምትሃታዊ ቃል ጠፋበት። ቢያወጣ ቢያወርድ ከማስተዋሉ ተሰወረበት። ተጨነቀ ተጠበበ። የተለያዩ ሙከራዎችን አደረገ። ቃሲም ለመውጣት ሞክሮ አቅቶት ስለነበረ እዚያው እንዳለ ሽፍቶቹ ደርሰው ሰቀሉት ይላል ታሪኩ። ጸሎት ምትሃታዊ ቋንቋ አይደለም። ብዙዎች ጸሎት ልክ ቋጥኙን እንዳንከባለለው ምትሃታዊ ቋንቋ የሰማይን መስኮት የምንከፍትበት አድርገው ያስቡታል። ከዚህም የተነሳ ብቻ ተንበርክከህ ዐይንህን ጨፍነህ የሆነ ነገር በል ይሆንልሃል፣ የሚሉ አሉ። አንድ ሰሞን እንዲያው እንዲህ የሚል አባባልም ነበር፣ ሰይጣን መዝሙር አይፈራም፣ ሰይጣን ስብከት አይፈራም፣ ሰይጣን የሚፈራው ጸሎትን ነው። እኔ ግን ከዚህ ሐሳብ ጋር አልስማማም። ለዚህ ደግሞ መጽሐፍ ቅዱሳዊ ማስረጃ መስጠት ይቻላል። በሐዋርያት ሥራ ምዕራፍ 19 ላይ ጸሎት እንደ ሲሳም ተከፈት የሆነ ምትሃታዊ ቋንቋ ሰምቶ መድገም የመሰላቸውን የአስቄዋ ሰባት ወንድ ልጆች ታሪክ እንዲህ እናነባለን። እየዞሩ አጋንንትን ያስወጡ ከነበሩ አይሁዶች አንዳንዶች ጳውሎስ በሚሰብከው በኢየሱስ ስም እንድትወጡ አዛችኋለሁ እያሉ የጌታ የኢየሱስን ስም ርኩስ መናፍስት በያዛቸው ሰዎች ላይ ለመጥራት ሞከሩ። ጸሎት እንደ ሲሳም ተከፈት ምህታታዊ አሰራር ቢሆን ኖሮ ይህ ሙከራ በተሳካ ነበር። ሆኖም ግን ይህ ሙከራ የተደመደመው እንዲህ ባለ አሳዛኝ ፍጻሜ ነበር። ርኩሱ መንፈሱም ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ ግን እነማን ናችሁ አላቸው። ከዚያም ርኩሱ መንፈስ ያደረበት ሰው ዘሎ የያዛቸውና በረታባቸው፣ እጅግም ስላየለባቸው ቤቱን ጥለው እራቁታቸውን ሸሹ። የሐዋርያት ሥራ ምዕራፍ 19 ቁጥር 13 15 ና 16 ከዚህ ታሪክ የምንረዳው ሰይጣንን የሚያስፈራው ዝም ብሎ መጸለይ ብቻ አይደለም ሰይጣን መዝሙርና ስብከትን እንደማይፈራ ሁሉ ጸሎት ምንም በጅምላ አይፈራም ሰይጣን የሚፈራው እውነተኛ መዝሙርን እውነተኛ ስብከትንና እውነተኛ ጸሎትን ነው ንጉሥ ኢዮሳፍጥ በወቅቱ የነበሩት ሦስት ኀያላን መንግሥታት ሞዓባውያን፣ አሞናውያንና ሚዳማውያን ግንባር ፈጥረው ሊወጉት በመጡ ጊዜ ፈራ። ነገር ግን እግዚአብሔር መልእክተኛ የተቀበለውን ትእዛዝ በመስማት በአምላክ ላይ በመደገፍ መዘምራኑን ከፊት አስቀድሞ ወጣ። ይህንንም ባደረገ ጊዜ እንዲህ ያለ ያሸበረቀ ድል ተመዘገበ። መዘመርና ማወደስ እንደ ጀመሩም እግዚአብሔር ይሁዳን በወረሩት በአሞን በሞዓብና በሴር ተራራ ሰዎች ላይ ድብቅ ጦር አመጣባቸው፣ እነርሱም ተሸነፉ። በርግጥ መዝሙርን ሳይሆን እውነተኛ መዝሙርን ሰይጣን ይፈራል። ስብከትንም ቢሆን እውነተኛ ስብከት ከሆነ ሰይጣን ሊቋቋመው አይችልም። በማርቆስ ምዕራፍ አንድ ላይ ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል እንደ ባለ ሥልጣን በሚያስተምርበት ጊዜ ተፈጸመው እንደሚከተለው ተመዝግቦልናል። ከዚያም ወደ ቅፍራምናው መሄዱ። ኢየሱስም ወዲያው በሰንበት ቀን ወደ ምኵራብ ገብቶ ማስተማር ጀመረ። እንደ ጻሕፍት ሳይሆን እንደ ባለ ሥልጣን በማስተማሩ ሕዝቡ በትምህርቱ ተገረሙ። በዚያን ጊዜ በምኵራባቸው ውስጥ የነበረ ርኩስ መንፈስ ያደረበት አንድ ሰው እንዲህ በማለት ጮኸ። የናዝሬቱ ኢየሱስ ሆይ ከእኛ ምን ትሻለህን ልታጠፋን መጣህን አለው ማርቆስ ወንጌል ምዕራፍ 1 ከቁጥር 21 እስከ 24 በአጠቃላይ መዝሙር ብቻ ሳይሆን እውነተኛ መዝሙር ስብከት ብቻ ሳይሆን እውነተኛ ስብከት እንዲሁም ጸሎት ብቻ ሳይሆን እውነተኛ ጸሎት በማለት እውነተኛ የሚለውን ገላጭ ቃል ከፊት ማስገባት ያስፈልጋል እውነተኛ የሚመስሉ ነገር ግን እውነተኛ ያልሆኑ አስመሳይ ልምምዶችም ስላሉ ነው። አስመሳይ ጸሎቶች እውነትን እንጂ ሐሰትን መቁጠር እጅግ አስቸጋሪ ነው። ምክንያቱም እውነት አንድ ስትሆን፣ ሐሰት ግን እያደር የሚበዛ ስለሆነ ነው። የተሳሳቱ የጸሎት ዐይነቶችም በሙላት መጥቀስ ባይቻልም ዋና ዋና ከሆኑት መካከል ሶስቱን ቀጥለን ባጭሩ ለማየት እንሞክር አንደኛው የተለምዶ ጸሎት ሲሆን ሁለተኛው የግብዞች ጸሎት ነው። መጨረሻው ሶስተኛው ደግሞ የአሕዛብ ጸሎት ይባላል። የተለምዶ ጸሎትን ስናይ ብዙዎች ስለ ጸሎት ምንም የማያውቁ ሳይሆኑ ከልጅነታቸው ጀምሮ የለመዷትን ቃል የሚደግሙ ናቸው። በሰላም ያሳደርከኝ፣ በሰላም አውለኝ በሚል የማለዳ ጸሎት የከፈቱትን ቀን በሰላም ያዋልከኝ፣ በሰላም አሳድረኝ በሚል የማታ ጸሎት ያጠቃልሉታል። ትንሽ መጨመር ካስፈለጋቸው ደግሞ ሲበሉ ባርክልኝ ይላሉ። ለጸሎት ጊዜውን ክብደት ሰጥቶ ጊዜ ወስዶ መጸለይ ግን ለብዙዎች በችግር ጊዜ ብቻ የሚታወስ ነው። አንድ ሰው ይህንን አስመልክቶ ሲናገር ጸሎት ለብዙዎች እንደ ተለዋጭ ጎማ ነው ያለውን ማስታወስ ይቻላል። የእኛስ የጸሎት ሕይወት ምን ይመስላል? በዘልማድ ጸሎት ውስጥ ነን ወይስ ጸሎታችንን ከልባችን የመነጨና በማስተዋል የሚደረግ እውነተኛ ጸሎት ነው? ቀጥለን የምናያቸው ሁለት አስመሳይ ጸሎቶች ደግሞ ጌታችን በተራራው ስብከት ላይ ያስተማራቸው ናቸው። ጌታችን በዚህ ተራራ ስብከቱ ላይ ስለ ጸሎት ለማስተማር ጊዜ ወስዶ ነበር። በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 15 በሚያስተምርበት ጊዜ ጸሎት የሚለውን ስያሜ ተሰጥቷቸው ሰዎች የሚፈጽሟቸው ሃይማኖታዊ ልምምዶች ሁሉ እውነተኛ ጸሎቶች እንዳይደሉ አስረዳ። ሁለተኛው ቀላይ እንደጠቀስነው የግብዞች ጸሎት ነው። ይህም በማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ 6 ድረስ ይገኛል። የግብዞች ጸሎት አስመሳይ ተብሎ የተጠራበት ምክንያት አድራሻውን የሳተ ጸሎት በመሆኑ ነው። ግብዝነት የተባሉት ፈሪሳውያንና ጻፍት ሲጸልዩ ዐይናቸውን ወደ ላይ አንስተው ባንደበታቸው ግሩም ቃላትን እያዥጐደጐዱ የልቦናቸው ዐይን ግን በዙሪያቸው ወዳሉና ወደሚያዩአቸው ሰዎች ያነጣጠረ ነበረ። የሚጸልዩት በእነርሱ ለመታየት ነውና የሚፈልጉትም ሰሚዎቻቸውን ማስደመም ነው። እኔና እናንተስ በጸሎታችን የአድማጮቻችንን ልብ ለመስረቅ የምንጋደል ነንን? ሦስተኛው የአሕዛብ ጸሎት በማቴዎስ ወንጌል ምዕራፍ ስድስት ከቁጥር 7 እስከ 8 ድረስ ይገኛል። አሕዛብ ደግሞ ከንቱ ቃላትን በመደጋገምና በማስረዘም የአምላካቸውን ልብ ማራራት የሚችሉ የሚመስላቸው ናቸው። የእነርሱ ጉዳይ ለአማልክቶቻቸው ብዙም ግድ እንደማይሰጣቸው ስለሚያስቡ የአማልክቶቻቸውን ትኩረት ወደ እነርሱ ለማድረግ ብዙ ነገርን በመፈጸም ይጸልያሉ። እኛስ በጸሎታችን የእግዚአብሔርን አንጀት ለመብላት የእኛ ነገር ግድ እንደሚለው ለማሳሰብ ምን እያደረግን ይሆን? ባጭሩ፣ ከልብ ሳይሆን በዘልማድ ልብን ለጌታ በማፍሰስ ሳይሆን ሰውን ለማስደመም የሚጸለይና እግዚአብሔርን እንደ ጨካኝ ቆጥሮ እሱን ለማራራት የሚደረግ ጸሎት ሁሉ አስመሳይነት ነው። ታዲያ እውነተኛ የሚባለው ጸሎት ምን አይነት ጸሎት ነው? እውነተኛ ጸሎት እውነተኛ ጸሎት እንደ ግብዞች መደነቅን ፍለጋ አድራሻውን ወደ ሰዎች አድርጎ በምድር ላይ የሚቀር አይደለም። ወይም እንደ አሕዛብ እግዚአብሔር በእኛ ጉዳይ ውስጥ ለማስገባት በመጣር ሰማይን ወደ ምድር ለማውረድ የሚደረግ ትግልም አይደለም። በአንጻሩ እውነተኛ ጸሎት በምድርም እንደሆነ በሰማይም ይሁን የሚል ሳይሆን በሰማይ እንደሆነ በምድርም ይሁን በማለት የሚጸለይ ሰማይን ወደ ምድር ለማውረድ ሳይሆን ምድርን ወደ ሰማይ ከፍ ለማድረግ የሚጸለይ የእግዚአብሔርን አጀንዳ ሳይሆን የእኛን አጀንዳ በእርሱ የሚቀይር ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 1 ላይ ቃሉን ስናነብ ጌታ ኢየሱስ ሲጸልይ እናገኘዋለን። ነገሩ እንዲህ ነው። አንድ ቀን ደቀ መዛሙርቱ ከኢየሱስ ተለይተው ሲመለሱ ከእግዚአብሔር ጋር በጸሎት ሲገናኝ አገኙት። በጸሎቱም በጣም ከመመሰጡ የተነሣ የእርሱም መምጣት እንኳን ልብ አላለም። ይልቁንም ድምፁን ከፍ አድርጎ መጸለይ ቀጠለ። ፊቱም በሰማይ ብርሃን ተሞልቶ ነበር። በዚህ ጊዜ ጸሎቱን ይሰሙ የነበሩት የደቀ መዛሙርቱ ልብ ቀለጠ። ከአባቱ ጋር እንዲህ ያለ ረጅም የግል ጊዜ በተደጋጋሚ እንደሚወስድ ታዝበዋል። የሚገርመው ደግሞ ቀኑን የሚያሳልፈው ብዙ ጊዜ ለእግሩ መረገጫ እንኳን እስኪያጣ የሚያስጨንቀውን ሕዝብ ለማገልገልና በሌላ ጎን ደግሞ ሊያጠምዱት የረቀቀ ወጥመዳቸውን ይዘው የሚመጡበትን የሃይማኖት መምህራን ለመጋፈጥ እየተጋ ነበር። ይህ እጅግ ከባድ ሥራ አድክሞት ስለነበር እናቱና ወንድሞቹ ከሥራው ጫና የተነሣ በድንገት እንዳይሞት ሁሉ ይሰጉለት ነበር። ነገር ግን እንዲህ ካለ አድካሚ ውለው በኋላ በጸሎት ቆይታ አድርጎ ሲመለስ ያ በፊቱ ላይ የነበረው ድካም ይገፈፋል፤ በምትኩ ልዩ የሆነ መታደስ፣ የሰላም ድባብና የሚያንጸባርቅ የብርሃን ጸዳል ይታይበት ነበር እንግዲህ ደቀ መዛሙርቱ ይህንን ሁሉ ታዝበዋል። አሁንም ልክ እንደ ኢየሱስ ጸሎቱን እንደ ጨረሰ ከልባቸው የፈለቀውን ልመና እንዲህ በማለት አቀረቡለት። ጌታ ሆይ መጸለይን አስተምረን። ከጥቂት ጊዜያት በፊት አንዲት እህት መጽሐፍ ቅዱስ ስታጠና እንዲህ ስትል ተናግራ ነበር። መጽሐፍ ቅዱስን የማታውቅ የልማድ ጸሎት ደንበኛም ነበረች። ከዚያም ከእኛ ጋር ማጥናትን የመጽሐፍ ቅዱስ ጥናትን ስትቀጥል አንድ ጥያቄ ጠየቀች። ጥያቄዋም ጸሎት መጸለይ ስለማልችል ባካችሁን ጸሎትን በወረቀት ላይ ጻፉና ስጡኝ የሚል ነበር። ደቀ መዛሙርቱም በዚህ ስፍራ ላይ ያነሱት ጥያቄ ግን እንደዚች እህት ጸሎት ጸልየው ስለማያውቁ የጸሎት ሀሁን ለመቁጠር አይደለም ነገር ግን እስከ ዛሬ በልማድ የሚጸልዩት ጸሎት ኢየሱስ እንደሚጸልየው ውጤታማ ጸሎት ሆኖ ስላላገኙት ነበር። የእርሱ ረሃብና ጥማት ጸሎት ሳይሆን እውነተኛ ጸሎት ነው። እውነተኛ ጸሎት ደግሞ ጸላዩን ይለውጣል። ከምድራዊ ነገር ነጥቆ በሰማያዊ አካባቢ አየር ውስጥ ይጨምራል። የሰማይን አጀንዳ በሕይወታችን ተፈጻሚ ያደርጋል። እኛስ ቢሆን ዛሬ እንደ ደቀ መዛሙርቱ አስመሳይነት ሳይሆን እውነተኛ ጸሎት ለመማር ናፍቆታችን ይሆን? ጌታ የደቀ መዛሙርቱን የእውነተኛ ጸሎት ረሃብና ጥማት አይቶ ከዚህ በፊት በተራራው ስብከት ላይ ያስተማራቸውን በመድገም በተለምዶ የአባታችን ሆይ ወይንም ጌታ ያስተማረውን ጸሎት በመባል የሚታወቀውን ጸሎት ነገራቸው። ይህ ጸሎት እጅግ የታወቀ የዛኑ ያህል ደግሞ የማይስተዋል ጸሎት ነው። ሕፃናት ልጆች እንኳን በቃላቸው ያውቁታል። ብዙዎችም አፋቸውን ፈተውበታል። የዛኑ ያህል ደግሞ ትርጉሙ ከብዙዎች የተሰወረ ነው። አንድ ፕሮግራም መሪ እንዲህ የሚል ወረቀት ለፕሮግራሙ አዘጋጆች አደረሰ። ሰባኪው ስብከቱን በጣም በማስረዘም ሰዓቱን ስለጨረሰው የመጨረሻውን ጸሎት አባታችን ሆይ እንዲሆን አድርግ። ይህ ጸሎት ግን ሰዓት ሲሄድብን ማካካሻ እንዲሆን የተሰጠ አልነበረም። ብዙ ጊዜ ይህንን ጸሎት ስንጸልይ በጣም የተለመደ ከመሆኑ የተነሣ የምንለውን አናስበውም። ይህንን የታዘበ አንድ ሰው አንድ ጥያቄ አዘጋጅቶ በፈተናው ላለው ሽልማት ሊሰጥ ቃል ገባ። ፈተናውም ይህንን ነበር። የአባታችን ሆይ ጸሎት በልቡ ሌላ ሳያስብ ትኩረቱን ሙሉ ለሙሉ ጸሎቱ ላይ አድርጎ መጨረስ ሲሆን፣ ሽልማቱ ደግሞ ፈረስ ነበር። ይህንን የሰማ አንድ ሰው ፈተናውን ለመፈተን መጣ። ከዚያም ጸሎቱን ጀመረና ካጋመሰው በኋላ የዕለት እንጀራችንን ዛሬ ስጠን ላይ ሲደርስ ቆይ ቆይ ቆይ ፈረሱ ወጣት ነው ወይስ ያረጀ? ብሎ ጠየቀ ይባላል። የአስቂኝ ታሪክ ምን ያህል ጸሎትን ከልባችን ሳይሆን በከንቱ ድግግሞሽ ብቻ እንደምንጸልየው ያሳያል። ጌታ ይህንን ጸሎት ያስተማረው ያለማስተዋል በከንቱነት ድግግሞሽ እንዲጸለይ አልነበረም። ነገር ግን እውነተኛ ጸሎት ማካተት ያለበት ነገር ለማስተማር ነው። ባጭሩ ጌታ ያስተማረው ይህ ጸሎት የእውነተኛ ጸሎት ሞዴል ወይንም ናሙና ነው ማለት ይቻላል። ከሁሉም በላይ ጸሎቱ እግዚአብሔርን ወደ እኛ የሚያወርድ ሳይሆን እኛን ወደ እርሱ ከፍ የሚያደርግ ነው። በመሆኑም በሰማይ እንደሆነች እንዲሁም በምድር የሚለውን ሐረግ እንደየጸሎቱ መሽከርከሪያ ዛቤ አድርገን ልናስበው እንችላለን። እውነተኛ ጸሎትን ሞዴል መመርመር ይቻላል። መመርመራችንንም ደግሞ ስንቀጥል እግዚአብሔር የእውነተኛ ጸሎት ትርጉም የበለጠ እንዲያስረዳንና በእውነተኛ ጸሎት ልምምድ ውስጥ ገብተን ከምድር ወደ ሰማይ ከፍ እንድንል ልባዊ ጸሎት ያስፈልጋል። Yeah. <laughs> ዓለም አቀፉ አድቬንቲስት ሬዲዮ የተስፋ ድምፅ ነው። ዘውትር ማለዳ ከ12፡30 እስከ አንድ ሰዓት ድረስ የሰማይ አምላክ ለሰው ዘር በሙሉ ያለውን መልካም ሐሳብና የፍቅር ቃል በተለያዩ ፕሮግራሞች በእግዚአብሔር ቃል ጥናት፣ በጤና፣ በወጣቶች፣ በምክረ ቤተሰብ፣ በመዝሙር፣ በጥያቄና መልስ፣ በድራማ፣ በትረካ፣ በምስክርነትና በሌሎችም እጅግ ግሩም በሆኑ አቀራረቦች ልዩ ልዩ ፕሮግራሞችን ይዞላችሁ ይቀርባል። የሚተላለፉ ፕሮግራሞቻችንን ከመረጃ መረባችን ደብሊው ደብሊው ደብሊው ዶት ኤአር ዶት ኦርጂ ወይም በፌስቡክ አድራሻችን ኤአር አማሐሪክ ላይ ላይክ በማድረግ በድጋሚ ማዳመጥና መከታተል እንደምትችሉ ስንገልጽ በደስታ ነው። እንዲሁም ለሚኖራችሁ ማንኛውም ማስተያየት ጥቆማና የመዝሙር ምርጫ በስልክ መስመራችን 011551199 የውስጥ መስመር 242 ላይ ብትደውሉልን አሊያም በ0931670027 ላይ አጭር የጽሑፍ መልእክት ብታደርሱን ወይም በመልእክት ሳጥን ቁጥራችን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ ብትልኩልን በደስታ እናስተናግዳችኋለን። ጻፉልን፣ ደውሉልን። ዓለም አቀፉ አድቬንቲስት ሬዲዮ የተስፋ ድምፅ አድማጮቻችን በነበረን ቆይታ መልካም የሆነ በረከት እንዳገኛችሁ ተስፋ እናደርጋለን። የጸሎት ያለህ በሚል ርዕስ በፓስተር መልአክ አለማየው የተጻፈውን መጽሐፍ ትረካ ሂደግ ተሰማ ነበር ያሰማን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እየገባን የዕለቱን ቆይታችንን ወደ ፍጻሜ ስናመጣ መልካሙን ሁሉ ለናንተ በመመኘት ነው። ነገ በሚኖረን ልዩ የወጣቶች ፕሮግራምና የዕለቱ መንፈሳዊ መልእክት በምናቀርብበት ጥንክር እስከምንገናኝ ድረስ ሰላሙን ሁሉ ለእናንተ ተመኘን። مل